አንጋፋው የኢትዮጵያ ሰብአዊ መብቶች ጉባኤ ኢሰመጉ መስራች የሰብአዊ መብት ተሟጋችና የአደባባይ ምሁር ፕሮፌሰር መስፍን ወልደ ማርያም ሕይወታቸው አልፏል። ዛሬ ተቋቋመው የቀብር አስፈጻሚ ኮሚቴ ለክብራቸው በሚመጠን መልኩ በሚሰናዳ ሥነ ሥርዓት ሽኝታቸው ይከናወናል ብሏል። ጠቅላይ ሚኒስትር አብይ አህመድ የሀሳብ ልዕልና ምልክት ሲሉ አሞግሰዋቸዋል። መለስካቸው አምሀ አጠር ያለ ዘገባ አለው። እንደ ኢትዮጵያ ዘመን አቆጣጠር በ1922 ዓ ምት በአዲስ አበባ ከተማ በ6 ኪሎ አካባቢ የተወለዱት ፕሮፌሰር መስፍን ወልደ ማርያም ዘመናዊ ትምህርታቸውን የተከታተሉት በቀድሞ ተፈሪ መኮንን ትምህርት ቤት፣ በህንድ ፑንጃብ ዩኒቨርሲቲ፣ በዩናይትድ ስቴትስ ኦፍ አሜሪካ በክላርክ ዩኒቨርሲቲ ነበረ። ፊት ቀዳማዊ ኃይለሥላሴ ዩኒቨርሲቲ ኋላ ደግሞ አዲስ አበባ ዩኒቨርሲቲ ሲያስተምሩ የኖረው በ1983 ዓ ምት በጡረታ እንደተገለሉ ይነገራል። በዩኒቨርሲቲ ቆይታቸው ኢንትሮዳክሽን ቱ ኢትዮጵያን ጂኦግራፊ በሚል ርዕስ በኮሌጅ ደረጃ ማስተማሪያ መጽሐፍም በማስተማር ዘመናቸው ጽፈዋል። ለብዙ ዓመታትም አያሌ ተማሪዎች ተምረውበታል። ስማቸውን ለመጪዎቹ ትውልዶችና ዘመናት ተሸክሞ የሚኖረውን ስራቸውን የሰሩትም ከዚህ በኋላ ነው። ኢህአደግ ኢትዮጵያን ከተቆጣጠረበት ማግስት ጀምሮ በ1984 ላይ የኢትዮጵያ ሰብአዊ መብቶች ጉባኤን ከሌሎች መሰል ጓደኞቻቸው ጋር መሰረቱ። ለአያሌ ዓመታትም ይህን ድርጅት ሲመሩ ቆይተዋል። ፕሮፌሰር መስፍን የማይታክቱ ሰራተኛ፣ የማይፈሩ የሰው ልጆች መብቶች ታጋይ እንደሆኑ ቀድሞም አሁንም አያሌ ሰዎች እየመሰክሩላቸዋል። ዛሬም የሀገሪቱ ጠቅላይ ሚኒስትር ዶክተር አብይ አህመድ እንዲህ ሲሉ አሞግሰዋቸዋል። የሐሳብ ልዕልና ምልክት፣ የሰላማዊ ትግል አርአያ፣ ላመኑበት ነገር እስከ መጨረሻው ሞጋጅ፣ ላመኑበትም እውነት ብቻ የሚቆሙት ፕሮፌሰር መስፍን ወልደማርያም በማረፋቸው ጥልቅ ሀዘን ተሰምቶኛል። ለቤተሰቦቻቸው ለወዳጅ ዘመዶቻቸውና ለመላው የኢትዮጵያ ሕዝብ መጽናናትን እመኛለሁ። ጠቅላይ ሚኒስትር አብይ ያስተላለፉት የማጽናኛ መልእክት። ፕሮፌሰር መስፍን ወልደማርያም በአንድ ወቅት ለቪኦኤ በሰጡት ቃል አገርን የሚያድን ውይይት መነጋገር እንደሆነም የማይሞት መልእክት አስተላልፈዋል። እንደሚመስለኝና እንደሚገባኝ ከባለስንቱ ሰፋ ያለ ጠለቅ ያለ አስተያየት አስተሳሰብ ያስፈልጋል። በኢትዮጵያ የሆነውን ባለፉት አርባ አመት ውስጥ እናውቃለን፣ አይተናል። በአካባቢያችን ደግሞ የሆነውን እናውቃለን፣ አይተናል። በሶማሊያ፣ በግብ፣ በሊቢያ ራቅ ብለንም በሌሎች ብዙ ሀገሮች የሆኑትን ነገሮች ተመልክተናል። አእምሮ አለን፣ ማስተዋል እንችላለን። ይሄ ነገር እዚህ አይደርስም፣ እዚህ አይመጣም። የኢትዮጵያ ሕዝብ ዝም ብሎ አድፍቶ ይቆያል ብሎ መገመት በብፁም አይቻልም። እነዚህ ሁሉ እዚህ አካባቢያችን መረሳችንን ጭምር የተማርናቸው ነገሮች የሚያሳዩም አካሄዳችን ትክክል አለመሆኑን መጣረም ያለበት ነገር በመንገዳችን ላይ መኖሩን የሚያሳዩ ናቸው። ለዚህ ትልቁ ኃላፊነት ዋናው ኃላፊነት ያረፈው ወደድንም ጠላንም በህዝቡ እና በመሪነን ባዮቹ ላይ ነው፣ በባለስልጣኖቹ ላይ ነው። ባለስልጣኖቹን ህዝቡ ማነጋገር መጀመር አለባቸው። ኩርሲያ ጥላቻ የትም አያደርስም፣ ቁልቁለት ነው። ዳገቱን በፊታለን መጠን የቧጠጥነም ቢሆን ለመውጣት መሞከር አለብን። ኢትዮጵያና የኢትዮጵያን ህዝብ በስልጣን ላይ ያሉትን ሰዎች ጨምሮ ሊያደናቸው ህዝባችን ካየነው ነው መቀሪያ ውርደት ውድቀት ሊያደናቸው የሚችለው በቅድሚያ ይሄንን አስቦ አይቶ የሚፈልገውን መፍትሄ ለማምጣት ንግግር መር ነው። ይሄ ይቻላል። ፈቃደኛነት ብቻ ነው የሚያስፈልገው እንጂ ሰሞኑን በህይወታቸው ዙሪያ ሰፋ ያለ ዝግጅት ይዘን እንቀርባለን። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። በሌላ በኩል በዛሬ ዕለት ህይወታቸው ያለፈው ፕሮፌሰር መስፍን ወልደ ማርያም ለህይወታቸው ማለፍ ምክንያት ኮቪድ አስራ ዘጠኝ መሆኑ ታውቋል። ፕሮፌሰር በቤት ውስጥ የምታግዛቸው ልጅ በኮቪድ አስራ ዘጠኝ መያዟ ከታወቀ በኋላ እርሳቸውን ምርመራ ሲደረግላቸው በቫይረሱ መያዛቸው ስለተረጋገጠ ወደ ቅዱስ ጳውሎስ ሚሊኒየም ሜዲካል ሆስፒታል ተወስደው በዚያው ተኝተው እንዲታከሙ ተደርጎ እንደነበረ የቅርብ ቤተሰብና ከቀብር አስፈጻሚ ኮሚቴዎች አንዱ የሆኑት ስብስብ የሰብአዊ መብቶች በኢትዮጵያ ዳይሬክተር አቶ ያሬድ ኃይለማርያም ለአሜሪካ ድምጽ ገልጸዋል። በኋላም በዚያ ሆስፒታል አስራ አንድ ቀናት የህክምና ክትትል ሲደረግላቸው ቆይቶ ትላንት ማክሰኞ ምሽት አምስት ሰዓት አካባቢ ህይወታቸው አልፏል። ፕሮፌሰር መስፍን ለክብራቸው በሚመጥን መልኩ የቀብር ስነ ስርዓታቸውን ለማከናወን ዝግጅት እየተደረገ መሆኑን አቶ ያሬድ ገልጸዋል። በስልክ አጠር ያለ ቆይታ አድርገን ነበር። ዛሬ እንግዲህ ያው ታዋቂው የሰብአዊ መብት ተሟጋች ፕሮፌሰር መስፍን ህይወታቸው አርፏል። ባደረባቸው ህመም ምክንያት የቀብር ስነ ስርዓታቸውን በተመለከተ ዛሬ ኮሚቴ ተዋቅሮ ያ ኮሚቴ ስራ እየሰራ ነው ያለው እቅዶች እያወጣ ነው ያለው። ክብራቸውንም የሚመጥን የቀብር ስነ ስርዓት ለማድረግ ዝግጅት ተጀምሯል። በዛ ላይ ልጆቻቸው በተለይም ሁለቱ ልጆቻቸው ከሀገር ውጭ ስላሉ እና ወደ ኢትዮጵያ የሚመጡት ዊኬንዱ ተብሎ ስለሚጠበቅ የእነሱንም መምጣት ታሳቢ በማድረግ በቀጣዮቹ ቀናቶች ከሚቀጥለው ሳምንት መጀመሪያዎቹ ላይ የቀብር ሥነ ሥርዓታቸው ይፈጸማል። የት እንደሚደረግ ትክክለኛ ቀኑን፣ ሰዓቱን በተመለከተ ዝግጅቱን ጉዳይ በኃላፊነት የወሰደው ኮሚቴ ለመገናኛ ብዙሀንም ለህዝብም ታሰቡትን ዝግጅቶች እና ቀኑን፣ ሰዓቱን፣ ቦታውን ይፋ ያደርጋል። አቶ ያሬድ፣ እንግዲህ የኢትዮጵያ መንግስት የቀብር ስነ ስርዓታቸውን በተመለከተ የቀብር ስነ ስርዓት አፈጻጸሙን በተመለከተ በተለየ ሁኔታ ሊደረግ የሚችልበትን መንገድ ከኢትዮጵያ መንግስት በኩል ኮሚቴውን ያነጋገረ አካል አለ? አዎ፣ ከመንግስት በኩል ከአዲስ አበባ መስተዳደርም በተለያየ ደረጃ የሚገኙ የመንግስት ባለስልጣናትም የኮሚቴውን ሰብሳቢ የሆኑትን ሰዎች በማነጋገር እስካሁን ድረስ ሙሉ ድጋፋቸውን እየሰጡ ነው። የቀብር ስነ ስርዓታቸውን በአማረ መልኩ ለሀገር ያበረከቱትን አስተዋጽኦ በሚመጥን መልኩ እንዲካሄድ በመንግስት በኩል የአስፈላጊውን ድጋፍ ሁሉ ሊያደርጉ ዝግጁ መሆናቸውን ጭምር በኮሚቴው ሰብሳቢ በኩል ጸውልናል እና ያው ይሄ የቀብር ስነ ስርዓታቸው የመንግስት ድጋፍ ጭምር ተደርጎበት እንደሚካሄድ እሱን በእርግጠኝነት መናገር ይችላል። ፕሮፌሰር መስፍን ወልደ ማርያም የታወቁ የአደባባይ ምሁር፣ የሰብአዊ መብት ተሟጋች ናቸው። እንደምናውቃቸው ከትልቁም ሰው ከወጣትም ከሁሉም ጋር ሀሳባቸውን በግልጽ ፊት ለፊት በመናገር የሚታወቁ አንጋፋ ምሁር ናቸው። በዛው መጠንም ደግሞ ፕሮፌሰር መስፍን በህይወት እያሉ የተለያዩ ነገሮችን በተመለከተ ፍጻሜያቸውን፣ ስንብታቸውንም በተመለከተ ኑዛዜዎችን አስቀምጠዋል ተብሎ የሚነገሩ ነገሮች ነበሩና እነሱስ በዚህ የቀብር አፈጻጸማቸው ላይ ቦታ የሚያገኙበት ሁኔታ አይኖር ይሆን ወይም ኮሚቴው ይህንን ያየው የተመለከተው ነገር አለ? እንግዲህ የኑዛዜ ነገር ጊዜ ለቤተሰብ ነው የሚተወው። ኑዛዜ ሲናዘዙም አንድ ሰው ቀብሩንም ሌሎቹንም ነገሮች ቤተሰብ እና በቅርብ ያሉ ሰዎች የሚችሉትን እንዲያደርጉ በማሰብ ነው እና ምን ተናዘዙ፣ የቀብር ስነስርዓታቸው በምን መንገድ እንዲፈጸም ፈለጉ የሚለውን ቤተሰብና ኮሚቴው እየተነጋገረበት ነው ያለው ያንንም ጭምር በይፋ ወደፊት በሚወጣው ለሚዲያዎች፣ ለመገናኛ ብዙኃን በሚገለጸው አግባብ አዘጋጅ ኮሚቴው ከቤተሰብ ጋር ከተማከረ በኋላ ምንድን ነው የተናዘዙት፣ ምንድን ነው የሚደረገው የሚለውንም አብሮ ምናልባት በቀጣዮቹ ቀኖች ውስጥ ይፋ ያደርጋልና እዛ ውስጥ ብዙ ዝርዝር አሁን ባለው ደረጃ ለመግባት አልችልም። ግን ምንም ጥያቄ የለውም። የእሳቸው ያሰቡት የፈቀዱት ነገርም እንደሚደረግ ተስፋ አለኝ። ይሄንን ነው አሁን በዚህ ሰዓት ልልሽ የምችለው ሲሆን ይሄንን ብቻ ነው። ስለዚህ አሁን የሚነግሩኝ ዞሮ ዞሮ ከሰኞ በኋላ ባሉት ቀናት ውስጥ የቀብር ስነ ስርዓታቸው እንደሚፈጸም በጊዜያዊነት እንደተያዘ ነው። በእርግጠኝነት መናገር የምችለው ቀብሩ ከሰኞ በፊት አይፈጸምም፣ ከሰኞ በኋላ በትክክል ቀኑን፣ ሰዓቱን፣ ቦታውን ግን ኮሚቴው ልክ እንደወሰነ ያሳውቃል። ከሰኞ በፊት እንደማይፈጸም ግን እሱን እርግጠኛ ሆኜ እናገር እችላለሁ። በጣም አመሰግናለሁ አቶ እያሬድ እግዚአብሔር ይስጥልን ለጊዜዎት። እኔም እግዚአብሔር ይስጥልኝ። በዚህ አጋጣሚ ወዳጅ ዘመዶቻቸውን፣ ልጆቻቸው እና አፍቃሪዎቻቸውን በጠቅላላ እግዚአብሔር ጽናቱን እንዲሰጣቸው ኛለው እዝጌር ይስጥልኝ። የምትከታተሉት ከአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን የአማርኛ ቋንቋ ዝግጅት ነው። ፕሮፌሰር መስፍን ወልደ ማርያም በአሜሪካ ድምጽ በተለያዩ ጊዜ ብዙ ቃለ ምልልሶችን ሰጥተዋል። በሕይወት ዘመናቸው ያበረከቱትን አስተዋጽኦ የሚያስታውስ ሰፋ ያለ ዝግጅት በሌላ ጊዜ እናስደምጣችኋለን።